በነቀምት ከተማ ዛሬ ጠዋት ላይ ፀሐይ ሶስት ሆና ወጣች ይህም ክስተት ትንግርት ሆኖብናል ሲሉ አንዳንድ ነዋሪዎቿ ይናገራሉ። የተባለውን ክስተት አስመልክቶ ለቀረበላቸው ጥያቄ አጠር ያለ ትንታኔ የሰጡት የኢትዮጵያ የስፔስ ሳይንስ ማኅበር ባለሙያ አቶ ክብረት አጽባሃ ታዲያ ይህ ክስተት ፀሐይ አድማስ አካባቢ ስትወጣ እና አየሩ ቀዝቃዛ ሲሆን ጠጣር የበረዶ መሰል ንጥረ ነገሮች የፀሐይ ብርሃንን መልሰው በሚያንፀባርቁበት ወቅት የሚከሰት ነው ይላሉ። የፀሐይ ብርሃን ጉዳት ሊያመጣ ስለሚችልም ሰዎች በባዶ ዓይናቸው በቀጥታ ማለት ነው እንዲመለከቱ አይመከረም ሲሉ ባለሙያው አክለዋል። ተኮር መልጋ ነው መልካ ነው ያነጋገራቸው ዛሬ ከጠዋቱ ሁለት ሰዓት ገደማ ጀምሮ በምስራቁ ወለጋ ነቀምቴ ከተማ ፀሐይ ሶስት ሆና ወጥታለች። ይህንንም ክስተት በአይናችን አይተናል ይላሉ አንዳንድ የነቀምቴ ከተማ ነዋሪዎች። ከእነርሱም መካከል የነቀምቴ ፋና ኤፍኤም ጋዜጠኛ የሆነችው ኤደን ፈቃዱ አንዷ ነች። ስለ ክስተቱ እንዲህ ትገልጻለች። አዎ አይቻለሁ። ሁላችንም ወጥተን አይተናል። ሶስት ነው የወጣው። እንደውም ማለት ነው እኔ እህቴ ደውዬላቸው ወጥታችሁ ብዬ አይታ መልሳት ደውላልኝ ነበር። ምን አይነት ስሜት እየተጠረባችሁ እንደዚህ የተለየ ነገር ስታዩ? ያው እንግዲህ ያስደነግጣለ እንግዲህ እንግዳ ነገር ነው። ከዚህ አይታወቅም። የመሀልኛው ማለት ነው በጣም እንትን ስለሚያንፀባርቅ አታየውም። ሁለት ደግሞ ከጎንና ከጎን ሁለት ነበር ቀስተ ደመና ወቷል። ሌላው የአስራ ሁለተኛ ክፍል ፈተናውን አልፎ ዩኒቨርሲቲ ለመግባት ዝግጅት እያደረገ መሆኑን የገለጸው ኤልያስ አሸብር ጠዋት በነቀምቴ ሰማይ ላይ አየሁ ስላለው ክስተት እንዲህ ገልጿል። ዛሬ ጠዋት የተፈጠረው በጣም የሚገርም ነገር ነው፣ እና ሁለት ሶስቱ ነው ነው የወጡት ሶስት ፀሐይ ማለት ነው። እና ሰዎችም ምን በቃ የሆነ ያጋጥማል ብሎ ነው፣ ለእነሱ ራሱ አዲስ ነው። ከሁለት ሰዓት ከሶስት ሰዓት አካባቢ ቆይቷል። እና በጣም የሚገርም ነበረ። ደስ ይላል በቃ ያው ሰውም አዲስ ሆኖበታል ብዙ ሰዎች ወጥተው እያዩ ነበረ ፎቶ እያነሱ ነበር ቪዲዮ እያደረጉ ነበረ እና በቃ በጣም የሚያስገርም ነገር ነው ዛ ያቀምጠለማለ በባዶ አይን ታይ ነበረ ትንሽ ቀስ ስላለው ሰዎች ፈርቶ ነበረ ወደ ጠዋት አካባቢ አትዩ ምናምን እየተባለ ነበር ግን በአይን ያዩ የሚያውቅ ሰው የለም እንዲህ ነው ብሎ ነገረኝ ሰው የለም በቃ አስደንቋቸዋል ለሁሉም አዲስ ነው ነገር በዚህ ዙሪያ ያነጋገርናቸው የኢትዮጵያ ስፔስ ሳይንስ ማህበር ባለሙያ አቶ ክብረት አጽባ፣ ይህ ክስተት ፀሐይ አድማስ አካባቢ ስትወጣ እና አየሩ ቀዝቃዛ ሲሆን ጠጣር በረዶ የፀሐይ ብርሃንን በሚያንጸባርቅበት ጊዜ የሚከሰት ነው ብለዋል። ጠዋት አካባቢ የተከሰተ ነው። አድማስ ላይ የሚከሰት ክስተት ነው። ብዙ ጊዜ ፀሐይ መውጫና ፀሐይ ግብአት አካባቢ ባሉት ቦታዎች ላይ ነው የሚከሰተው። ክስተቱ እንዴት ነው የሚፈጠረው ካልከኝ ፀሐይ ወደ ፀሐይ መውጫ አካባቢ ከፍ ስትል በላይኛው አትሞስፌር ላይ ማለት ነው፣ የበረዶ ክሪስታሎች አሉ እና እነዚህ የበረዶ ክሪስታሎች የፀሐይን ብርሃን በክሪስታሉ በኩል ያንጸባርቃል ወይም ሪፋክት ያደርጋል በክሪስታሉ ውስጥ ሲያልፍ ይታጠፋል እና አይ ቲንክ ሀያ ሁለት ዲግሪ ነው መግቢያው፣ ስልሳ ዲግሪ እና ፔንዲንጉ ደግሞ ሀያ ሁለት ዲግሪ አካባቢ መሰለኝ። እና በዛ ጊዜ ምን ይሆናል መሰለ በጣም ሻይን የሚያደረጉ ሁለት ስፖቶች ይኖራሉ። ከዛ ከተዳመና ደግሞ ይከበዋል። በዛ ሰዓት በምታይበት ጊዜ ሳይዛቸው ከፀሐይ በጣም ያንሳል። ሁለቱ ፀሐይ መሀል ላይ ሲሆን እና ግራና ቀኛ ላይ እነዚህ ስፖርት ሊሆናሉ ይወጣሉ፣ ይለያሉ። ስሙ ያው ሰንዶግ እና ሌላውም ስያሜዎች አሉ። በአማርኛ ሰንዶግ ምንድን ነው የሚባለው? አማርኛ ያለው አይመስለኝም። በየትኛውም የዓለም ቦታ ላይ መተያየት ይችላል። በሌላ ዓለም ላይ ብዙ መረጃ ላይ ግን ቻይና ሁለት ሺህ አስራ ስንት ሆነ ባላቸውም ቀረብ ያለ ቤት አንዱስ ያለው ኢትዮጵያ ላይ አሁን ዛሬ ነቀምት ላይ የተባለው ጨምሮ ዛሬ ከስራ ቆለጋ ነቀምት አካባቢ ነው ታየ ብሎ ነው ፎቶ የላኩልን ከምልከታ ጋር በተያያዘ የሚፈጠር ነው እና አንዳንድ ሰዎች ሃያ ሶስቱን አወጣች ምናምን የሚል ሶሻል ሚዲያ ላይ እንትን ብለዋል። የሚፈጠረው ምንድን ነው በምናይበት ጊዜ የነጸብራቅ ውጤት ነው ቀስተ ዳመና የመጣ ነው ሬንቦ ወይም ቀስተ ዳመና ምንለው በምን ይፈጠራል መሰለህ በፀሐይ ብርሃንና ከባቢ አየራት ወይም በአትሞስፌር ኮንዲሽን ነው የሚፈጠረው ብርሃን የእኛን አትሞስፌር ከገባ በኋላ እርጥበት አዘል አየር ያገኛል እነሱም በሚያገኝበት ጊዜ በእነሱ መሀል ሲያል የመጣውን ብርሃን ፍጥነቱ ሊቀንሱትና እንደገና ምን ያደረጉታል ገብቶ ሲወጣ እንዲንጠባረቅ ያደረጉታል ገብቶ በሚወጡበት ጊዜ የተለያዩ ቀለማት ተበትነው ይወጣሉ ምክንያቱም አሁን ነጭ የምታየው ብርሃን ከፀሐይ ነው የሚመጣው። ነጭ ብርሃን ነጭ አይደለም፣ የተለያዩ ቀለማት ኮምፖዚሽን አለው፣ ውህድ ነው ይሄ ሬንቦ የምንለው ቀይ ኦሬንጅ፣ ቢጫ ምናምን እያለ እስከ ሰማያዊ ድረስ የተለያዩ የራሳቸው ወይብሌንግ የራሳቸው የሚንጸባረቁበት መተናለ በውሃ ውስጥ ገብቶ የሚበተንበት ጊዜ አንደኛ ያን ነጭ ቀለም በተለያየ ቀለማት እንዲበተን ያደረጉት እና ያ የምናየውን ከቀይ እስከ ሰማያዊ ያለውን ቀለም እናያለን። በሁለተኛ ደረጃ ደግሞ እነዚህ የውሃ ጥብጣቤዎች እናያደረጋሉ አቅጣጫውን፣ ያስቀይሩታል ብርሃኑ የሚንጸባረቅበትን አቅጣጫ ሪፍራክት ያልኩ ማለት ነው ቅድም በተወሰነ መጠን እንዲጠቀስ ያደረጉት እና ያ የምታየውን ከርቬቸር ይዞ ይወጣል ማለት ነው። ይህ ክስተት ከፀሐይ ከፍርዶች ጋር የሚገናኝበት ሁኔታ ይኖር ይሆን? የስፔስ ሳይንስ ባለሙያው ምላሽ አላቸው። ፀሐይ፣ ጨረቃ እና ምድር አቀማመጣቸው ውስን እያለ የሚወጣ ክስተት ግርዶች፣ ለምሳሌ ቅርብ ጊዜ ላሊበላ የነበረውን አስታውሳል። ጨረቃ በምድርና በፀሐይ መሀል በምትገባበት ጊዜ ፀሐይ ግርዶሽ ይፈጠራል። ይህ ከግርዶች ጋር አይገናኝም። ግን ዛሬ ማታ ግን ወደ ፓስቲኮሽን ላይ የሚታይ ጨረቃ በምድር ትጋረድና ግርዶሽ ይፈጠራል። ጨረቃ ላይ እንዲህ አይነት ትንግርት የሚፈጠር ሁኔታ ሲፈጠር ሰዎች በባዶ አይናቸው መመልከት የለባቸውም ሲሉም መክረዋል። አቶ ክብረት በመሰረቱ የፀሐይን ብርሃን ያለምንም ማጥለያ የብርሃን ማጥለያ ወይም ፊልተር ምንለው ማለት ነው መመልከት አይን ላይ ጉዳት ያደርሳል ይታወቃል። ስለዚህ የግድ የብርሃን ማጥለያ ያስፈልገዋል እና እንደዚህ የሚንጠባረቁ ብርሃኖችን ማየት ላይን፣ በጣም ከባድ ነው። ቀላል ምሳሌ የመኪና መስተዋት የሚያንጸባርቀው ራሱ የሚፈጥረው ጉዳት አለ። ፊልተር በመታየት ያለበት ወይም በፀሐይ ማጥለያ፣ በፀሐይ መነጽር ማለት ነው። ለአሜሪካ ድምፅ ናኮር መልካ